ኮሎኔል ጆን ቻርልስ ሮቢንሰን ኢትዮጵያ ከፋሽስት ኢጣሊያ ጋር የነበረውን ጦርነት በመረዳት ሀገሪቱ የተጠቃችው የአየር በረራ እና የአየር ኃይል ባለመኖሩ ነው በማለት የአየር መንገዱን እና የአየር ኃይሉን ካቋቋሙት አንጋፋው መሆናቸው ተመስክሮላቸዋል። የመጀመሪያ ኢትዮጵያውያን አብራሪን እንዳሰለጠኑ ከታሪክ ማህደር መገኘቱ ተረጋግጧል። ኮሎኔሉ ከፋሽስት ኢጣሊያ ጋር በተደረገው ጦርነት ለኢትዮጵያ ወግነው በጦርነቱ ተሳትፈዋል፣ አልተሳተፉም ለሚለው የታሪክ ተመራማሪ ምሁራን በጥናቱ ዙሪያ እየተረባረቡበት ይገኛሉ። ነገር ግን ሰውየው በዚሁ በኢትዮጵያ ኖረው ሕይወታቸው እንዳለፈ መካነ መቃብራቸው በጴጥሮስ ጳውሎስ የሚገኝ ነው። በሀገሪቱ በኖሩበት ዘመን ኢትዮጵያዊ ልጅ አድርገው እንዳሳደጉም ይታወቃል። በስማቸው ተመርቆ በተከፈተው ማዕከል በርካታ ዲፕሎማቶች በተገኙበት ስርዓት ላይ የቤስ አሜሪካ አምባሳደሯ ፓትሪቺያ ሀስላሽ ያሰሙት አፍተር አልሞስት አ የር ኦፍ ፕላኒንግ ኤንድ ሬኖቬሽንስ፣ ዊ አር ሂር ቱ ኢናውግሬት ዚስ ቢውቲፉል ፋሲሊቲ። بسبب باب رايبت ايجنسي وبهونو بازيوب بكولونال جون سي روبينسون ما كان مرقا لمكفتة غينتانال يهنن سرا باسعنات ككبر بمنصات لفتص عامين بمد دراسو كفتانيا كورات السمانيال ببهلنا توريزم بكل من اسطواء انجينير عائشة محمد كمدرك ياسموت ይህ የታሪክ ማህደር ቡርስ በስርዓቱ የሚኖርበት ነው። በጥንቃቄ ተይዞ ህብረተሰቡ እንዲረዳው ዝግጁ መሆን ያለበት ነው። ማመሳከሪያም ይሆናል። የዚህ የመረጃ ማዕከል ተጨባጭ የሆነ ልምድ የምናካብትበት ነው። የሰው ኃይል እና ለቴክኖሎጂ ሽግግርም የሚበጅ ነው። የቴክኖሎጂ ሽግግር ለተባለው በማዕከሉ በመሰልጠን ላይ ካሉት ወጣት ተማሪዎች ይሄኛው የምናየው መሳሪያ በኤክስትሮመንት ቴክኖሎጂ በመጠቀም አንድ ሮቦት በእኛ ፕሮግራም በምናደርገው መልኩ እንዲሰራ ማድረግ ነው። እዚህ ውስጥ የተለያዩ ፕሮግራም የማድረጊያ መንገዶች አሉ። እነዚህ መንገዶች ምንድናቸው? ናቸው ሞተሮቹ እዚህ ጋር አንድ ላይ አዘንብል ያደረግነውን ማቴሪያል ሞተሮቹ እንዴት መስራት እንዳለባቸው እዚህ ጋር እግሩን እንዴት መስራት እንዳለበት እና ምን አይነት ድምጽ ሊያወጣ እንደሚፈልግ እና ደግሞ በምን ያህል ርቀት መጓዝ እንዲችል ከዚህ ፕሮግራም መስራት እንችላለን ማለት ነው። የቤተ መዛግብት ና መጽሐፍት ኤጀንሲ ዳይሬክተር አቶ አብርሃም ጮሳ ስለ ሰልጣኞቹ ትልቁ ነገር ቴክኖሎጂዎች የተለያዩ ለክህሎት ምናልባት መፍቻ የሚሆኑ ስልጠናዎች የሚሰጡበት ማዕከል ነው የሚሆነው እና በዛ ነው የጋራ ስምምነቱም የጋራ ምክክሩም በጋራ ተቀናጅተን እንዲህ ቢሆን ብለን ያልነው ተቀናጀ መልኩ መረጃዎች ማቅረብ የምንችልበት ማዕከል ነው የሚሆነው። በመጨረሻም ኮሎኔል ጆን ቻርልስ ሮብንስን ያሳደጉት ኢትዮጵያዊ አቶ ደጉ ከበደ በዛን ሰዓት ድሜ ማነስ ቢልም ብዙ ነገሮችን አውቃለሁ እያሰለጠነ ነበረ ችን ጀርመናዊት መዳብ ዴሊ አይዝነር የሚባሉ ነበሩ። ኒሳ ሆቴል አራት ኪሎ አሁን ሳይንስ ፋኩሊቲ የሆነበት ጋ ጀርመን ትምህርት ቤት ኒሳ ሆቴል ነበር እና ኮሎኔል ሮቢንሶን እዛ ነበር የሚያርፈው የሚያድረውም። በዛ እኔን እንደ ልጅ አድርጎ አሳድጎኛል። ጌታቸው ተድላ ኃይለ ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ